ልክ የዛሬ 16 ዓመት 1994 ዓመተ ምሕረት በበረራ ቁጥር 77 የተመዘገበ አሜሪካን ኤርላይንስ አውሮፕላን ተሳፍረውበት ከነበሩ 59 መንገደኞች ጋር ተጠልፎ የዩናይትድ ስቴትስ የመከላከያ ሚኒስቴር ላይ እንዲወድቅ ተደረገ። ያኔ ፔንታገን ውስጥ የነበሩ 125 ሰዎችም ተገደሉ። 59 መንገደኞች አብረው ሞቱ። ከዚያ ቀደም ሲል በአልቃይዳ የተጠለፈው የመጀመሪያው አይሮፕላን ከጠዋቱ ለሦስት ሰዓት 20 ደቂቃ ሲሆን ኒው ዮርክ ከሚገኙት ሁለት ሰማይ ጠቀስ መንታ ፎቆች ከአንዱ ጋር ተጋጨ። ከሃያ ሦስት ደቂቃዎች በኋላም ሁለተኛው መንታ ሕንፃ ተመታ። ግዙፎቹ የዓለም ንግድ ማዕከል ፎቆች ወደቁ። አራተኛው አይሮፕላን ፔንሲልቬንያ ግዛት ውስጥ በተሳፋሪዎቹና በጠላፊዎቹ መካከል በተነሳው ትንቅንቅ መሃል ወደቀ። መስከረም ዐሥራ አንድ መስከረም አንድ ሺህ ዘጠኝ መቶ ዘጠና አራት ዓመተ ምሕረት የሁለት ሺህ ዘጠኝ መቶ ዘጠና ስድስት ሰው ሕይወት በእነዚህ የሽብር ጥቃቶች ጠፋ። በስድስት ሺህ ሰው ላይ ጉዳት ደረሰ። አስር ቢሊዮን ዶላር የተገመተ ጉዳት ደረሰ በንብረት ላይ። ፕሬዚደንት ዶናልድ ትራምፕ ዋይት ሃውስን ከተረከቡ ወዲህ የመጀመሪያውን መስከረም አንድ ዛሬ በተለያዩ የዝክር ክንዋኔዎች እያሳለፉ ናቸው። ግራውንድ ዜሮ ተብሎ የሚጠራውን የኒውዮርክ የሰማዕታቱ ቤተ መዘክር ፔንታግንን የጎበኙ ሲሆን፣ ፕሬዚደንቱ ቀዳሚት እመቤቷ ምክትል ፕሬዚደንቱና ባለቤታቸው በዋይት ሃውስ ቤተ መንግሥትም የጸሎት ሥነ ሥርዓት ተከናውኗል። ዩናይትድ ስቴትስ ውስጥ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያ አሜሪካውያን ዕለቱን በድርብ ስሜት ነው የሚውሉት። ዋሽንግተን ዲሲ ወደምትገኘው የርዕሰ አድባራት ደብረ ሰላም ቅድስት ማርያም ቤተ ክርስቲያን አስተዳዳሪ ርዕሰ ደብር አብርሃም ሀብተ ሥላሴን ደውዬ አነጋግሬ ነበር። በቅድሚያ ለአዲሱ ዓመት መልእክት አላቸው። በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። በዓለም ዙሪያ ያላችሁ ወገኖቻችን ኢትዮጵያውያን እግዚአብሔር በረድኤቱ በቸርነቱ ጠብቆ እንኳን ለአዲሱ ዓመት በሰላም አደረሳችሁ። እንኳን ከዘመነ ማቴዎስ ወደ ዘመነ ማርቆስ በሰላም አሸጋገራችሁ። ይህ በዓል ታላቅ በዓል ነው። ሃይማኖታዊ ብቻ ሳይሆን አገራዊም ጭምር ነው። ዛሬ እንደ ጥንቱ ቢሆን እንኳን ሰው ከብቱ ሁሉ አርፎ የሚውልበት ዕለት ነው። በእኛ ደግሞ ርዕሰ አውደ ዓመት ቅዱስ ዮሐንስ ነው የሚባለው። ብዙ ትውፊት አለው፣ ብዙ ባህል አለው። ኢትዮጵያችን በዚህ የታደለች ናት። በቤተ ክርስቲያንም በቤተሰብም የሚያስፈልገውን እያደረግን በየዓመቱ እናከብረዋለን። ለዚህም እንግዲህ እግዚአብሔር የተመሰገነ ይሁን። አሁንም ይህንን ዓመት ስራ የምንሰራበት በይቅርታ በሰላም በፍቅር ተባብረን አንድነታችንን አጽንተን የምንኖርበት የምንሰራው ስራ ሁሉ እኛንም የሚጠቅም እግዚአብሔርንም የሚያስመሰግን እንዲሆንልን ጸሎታችንን እናዘወትራለን። እግዚአብሔር ለዚህ ዓመት በሰላም እንዳደረሰን ለሚመጣውም ዓመት በቸርነቱ ጠብቆ በሰላም ያደርሰን። አሜን። አመሰግናለሁ። ርዕሰ ደብር አብርሃም ሀብተ ሥላሴን በዩናይትድ ስቴትስ ያሉ የኢትዮጵያውያን አብያተ ክርስቲያን የመስከረም አንድን ሰለባዎች በሐዘን በትካዜ በጸሎት ነው አስበዋቸው የሚውሉት። በርዕሰ አድባራት ቅድስት ማርያም ቤተ ክርስቲያንም ይኸው ተከናውኗል። ርዕሰ ደብር አብርሃም ሀብተ ሥላሴ እንግዲህ እኛ በጊዜውም ያደረግነው ነገር አለ። ይኸውም በአውሮፕላን ተጠቅመው እነኛ አሸባሪዎቹ ሦስት ቦታ ፍንዳታ ባደረሱ ጊዜ የተለየ መርሃ ግብር አዘጋጅተን ትልቅ ጸሎት አድርገናል። ወዲያው ማለት ነው፣ በእለቱ ማለት ነው። ወዲያው ወዲያው ቀጠሮ አድርገን ነው። በእለቱ ያው ለሁሉም ድንገተኛ ነበረ እና በእለቱ ምንም ማድረግ አልተቻለም። እንደዚሁ በሀዘን አሳልፈን ነገር ግን ቀጠሮ አድርገን ሰውን ሰብስበን በሚገባ ጸሎተ ፍታት አድርገናል። እንዳውም ከነዚህ ከሞቱት መካከል አንድ ሁለቱ ኢትዮጵያውያን ነበሩ። በተለይ አንድ ዶክተር ነበረ እዚህም ብዙ ሰዎች የሚያውቁት ነበረ። የእሱንም ፎቶግራፍ ፈልገን ስመ ጥምቀቱንም ጠይቀን በሚገባ ጸሎተ ፍታት አድርገናል። ጸሎተ ፍታቱም ላይ ደግሞ በአማርኛም በእንግሊዝኛም ለአሜሪካ ሕዝብ የሚሆን መልእክት አስተላልፈናል። ከዛ ወዲህም ይህንን ሀዘን ያመጣ ድርጊት ይህንን መጥፎ ነገር የሰሩትን ሰዎች በአንድ አንጻር፣ የዚህ ደግሞ የክፉ ተግባር ሰለባ የሆኑትን በሌላው አንጻር ሆነን ስንመለከት ለተጎዱት ስንጸልይ ቆይተናል። እነዚያም ጉዳቱን ያደረሱትና ደጋፊዎቻቸውንም እግዚአብሔር ልቡና እንዲሰጣቸው በጭካኔ ፋንታ ርህራሄ ምን እንደሆነ እንዲማሩ እንዲያውቁ፣ እግዚአብሔር አይነ ልቡናቸውን እንዲከፍተላቸው አብረን ነው የምንጸልየው። እና በአጠቃላይ ምንድን ነው ይህንን እለት ስናስብ ሁልጊዜ የተጎዱትን እናስባለን። የሞቱትንም ነፍሳቸውን እግዚአብሔር እረፍት ሰጥቶ በመንግስተ ሰማያት እንዲያሳርፉልን ደግሞ የአካል ጉዳት የደረሰባቸው ሰዎች አሉ፣ የቆሰሉ ማለት እና እነሱን እንደዚሁም ደግሞ እኛ ይሄንን የአካል ጉዳቱን ብቻ እንመለከታለን እንጂ በመንፈስ የተጎዱም ደግሞ በጣም ብዙ ናቸው፣ በጣም ብዙ ናቸው። እነሱን ሁሉ እግዚአብሔር እንዲረዳቸው እግዚአብሔር ፈውሱን ቸርነቱን እንዲልክላቸው እንጸልያለን ማለት ነው። ዛሬ እንዴት ነበር የተከናወነው ይሄ ስርዓት? ዛሬ በማሳረግ ጊዜ በመጥራት ነው። በማሳረግ ጊዜ የሞቱትን ነፍሳቸውን ይማርልን ብለን የታመሙትንም ይፈውስልን፣ ያሉትንም በህይወት በጤንነት ይጠብቅልን በሚል ነው እንጂ የተለየ ፕሮግራም ዛሬ አላዘጋጀም።